የዲደብሊው ዜና አመሰግናለሁ ፀሐይ። ጤና ይስጥልኝ አድማጮች። ርዕሶቹን በማስቀደም የዕለቱን የዓለም ዋና ዋና ዜና እነሆ። ሙያዊ ኃላፊነታቸውን ባለመወጣት ባንክ ቤት የተቀመጠ የደንበኞችን ገንዘብ ወደ ግላቸው ያዛወሩ የባንክ ሰራተኞች በእስራትና በገንዘብ መቀጣታቸውን የአማራ ክልል ፍትህ ቢሮ አስታወቀም። ጋቦን ለ55 ዓመታት የዘለቀ ዘውዳዊ አገዛዝ ያበቃል በተባለ ህገ መንግስታዊ ለውጥ ላይ ህዝበ ውሳኔ ከተደረገ በኋላ ተጥሎ የነበረው የሰዓት ላፊ ተራዘምም የሰዓት ላፊም ለመራዘሙ ከ860 በላይ መራጮች ድምፆች መቆጠር ይረጋገጥልን የሚል ዘመቻ በመገናኛ ብዙሀን ከከፈቱ በኋላ ነው። እስራኤል በሊባኖስ ቤሩት ዛሬ አዲስ በፈጸመችው የአየር ጥቃት ሁለት ሐኪሞች ተገደሉ። በርካታ ህንፃዎች ወደ ፍርስራሽነት ተቀየሩም። እስራኤል ዛሬ በደቡባዊ ቤይሩት ሰርጥ ያደረሰችው ጥቃት ነዋሪዎች አካባቢውን ለቀው እንዲወጡ ካስጠነቀቀች በኋላ የተፈጸመ ነው ተብሏል። የጀርመኑ መራሔ መንግስት ኦላፍ ሾልስ ከሩሲያው ፕሬዚዳንት ቭላድሚር ፑቲን ጋር በስልክ ተነጋገሩ። የዩክሬኑ ፕሬዚዳንት ቮልዶሚር ዜሌንስኪ በበኩላቸው የሩሲያ ዩክሬን ጦርነት በአዲሱ የጎርጎርሳውያኑ ዓመት በዲፕሎማሲያዊ ጥረት ሰላማዊ ልባት ሊያገኝ እንደሚችል ፍንጭ ሰጥተዋል። ዓለም አቀፉ የተበከለ የአየር ልቀት መጠን ለውጥ ካልተደረገበት የሀገራት የኢኮኖሚ አደጋ ላይ መሆኑን ዓለም አቀፉ የአየር ንብረት ለውጥ ጉባኤ አስጠነቀቀም። ባኩ፣ አዘርባጃን ለሁለት ሳምንታት እያስተናገደች ባለው ጉባኤ የዓለም የሙቀት መጨመርና ባስከተለው ቀውስ ላይ እየመከረ ነው። የስፔን ፖሊስ 1.2 ቶን የሚመዝን እጽ በደቡባዊ አገሪቱ ክፍል በቁጥጥር ስር ማዋሉን አስታወቀም። ፖሊስ እንዳለው በእፅ አዘዋዋሪነት የተጠረጠሩ ሰባት እንግሊዛውያንም በቁጥጥር ስር ውለዋል። ዜናውን በዝርዝር ሙያዊ ኃላፊነታቸውን ባለመወጣት ባንክ ቤት የተቀመጠ የደንበኛን ገንዘብ ወደ ግላቸው ያዛወሩ የባንክ ሰራተኞች በእስራትና በገንዘብ መቀጣታቸውን የአማራ ክልል ፍትህ ቢሮ አስታወቀም። በቢሮ የሙስና ወንጀል ጉዳዮች ዳይሬክተር አቶ አዲሱ መንግስት ለጋዜጠኞች እንዳሉት ወንጀለኞቹ ሙያዊ ግዴታቸውን ባለመወጣት የአንዲት ግለሰብ ገንዘብ ከአራት መቶ ሺህ ብር በላይ የቁጠባ ብር ወደ ራሳቸው ሂሳብ ማዘዋወራቸውን ተናግረዋል። ያልተያዘ ግርማ እያሱ የሚባል ተከሳሽ ሁለተኛ አለ ሊ ማለደ እና ሶስተኛ ደግሞ ምን አለ አሙኝ የሚባሉ ተከሳሾች ናቸው። ንግድ ባንክ ውስጥ ባህር ዳር ከተማ ደንገል ቅርንጫፍ የሚባል ባንኪንግ ሰራተኞች ናቸው። እነዚህ ሰራተኞች ከጎንደር ቅርንጫፍ የተቀማጭ ገንዘብ ያላትንና አካውንቷ ወይም ቋቱ የማይንቀሳቀስ ይህ አንደኛ ተከሳሽ ግርማ እያሱ ስም እንዲዛወር በማድረግ ሁለተኛ ተከሳሽ አለልኝና ሶስተኛ ተከሳሽ እነዚሁ ምን አለ አሞኜ እንዲዛወር በማድረግ አንደኛ ተከሳሽ ስም ብሩ ወጥቶ በተለያየ ስም እንዲወጣ አድርገው ለግል ጥቅም አውለዋል ተብለው ነው። አቃቤ ሕግ የቀረበለትን መረጃና ማስረጃ ለፍርድ ቤት አቅርቦ ሲከራከር ቢቆይም በአማራ ክልል ባለው የሰላም መደፍረስ ምክንያት ተከሳሾቹ ባለፈው ዓመት ከማረሚያ ቤት አምልጠዋል። በመሆኑም የአማራ ክልል ጠቅላይ ፍርድ ቤት ጥቅምት 19 ቀን 2017 ዓም በዋለው በኋላው ችሎት ሁለተኛና ሶስተኛ ተከሳሾች በሌሉበት የሰባት ዓመት የስርዓት ቅጣት መወሰኑን አቶ አዲሱ አመልክተዋል። ወንጀለኞቹ ጉዳያቸውን እስከ መጨረሻው ባለመከታተልና ከማረሚያ ቤት በመጥፋታቸው ደግሞ ፍርድ ቤቱ ሁለተኛና ሶስተኛ ተከሳሾች እያንዳንዳቸው የ149 شيء برندي كفلوا ما وسنوا ጋቦን ለ55 ዓመታት የዘለቀ የዘውዳዊ አገዛዝ ያበቃል በተባለ ህገ መንግስታዊ ለውጥ ላይ ህዝበ ውሳኔ ከተደረገ በኋላ ተጥሎ የነበረው የሰዓት ላፊ ተራዘመ። የሰዓት ላፊ ለመራዘሙ ከ860 በላይ መራጮች ድምፆች መቆጠሩ ይረጋገጥልን የሚል ዘመቻ በመገናኛ ብዙሀን ከፍተዋል። ህዝበ ውሳኔው ባለፈው ዓመት ነሐሴ ወር ላይ በመፈንቅለ መንግስት ስልጣኑን የያዘው ወታደራዊ ሁንታ ለፕሮፓጋንዳነት መጠቀሙን ተከትሎ የመራጮች ተሳትፎ ቁልፍ ጉዳይ መሆኑን የሀገር ውስጥ የመገናኛ ብዙሀን ዘግበዋል። በቀረበው ረቂቅ ህገ መንግስት ፕሬዚዳንቱ የሰባት ዓመታት ቆይታ እንዲኖረውና ለሁለት የስልጣን ዘመናት ማገልገል እንዲችል እድል ይሰጠዋል። በመንግስታዊ ስርዓት ውስጥ የጠቅላይ ሚኒስትር እንዲኖርም አይፈቅድም። በተጨማሪ ፕሬዚዳንታዊ እጩዎች ጋቦናዊ ብቻ እንዲሆኑ ቢያንስ ከአንድ የጋቦን ተወላጅ ወላጅ የተወለዱና የጋቦናዊ የትዳር ጓደኛ እንዲኖራቸውም ይጠይቃል። ይህ ደግሞ ከፈረንሳያዊት የትዳር አጋር ያላቸውን አሊ ቦንጎና ልጆቻቸው በፕሬዚዳንታዊ ምርጫ ውስጥ እንዳይሳተፉ ያግዳቸዋል ነው የተባለው። በመዲናዋ ሊበርቬ የተሰቀሉ የቅስቀሳ ቦርዶች የወታደራዊን ሁንታ መሪ ምስል ይዘው መውጣታቸው ህገ መንግስታዊ ህዝበ ውሳኔ ወይስ ፕሬዝዳንታዊ ቅስቀሳ ሲሉ በርካቶች ዘለፋና ተቃውሟቸውን እንዲያሰሙ ማድረጉን የፈረንሳይ ዜና አገልግሎት ዘግበዋል። እስራኤል በሊባኖስ ቤይሩት ዛሬ አዲስ በፈጸመችው የአየር ጥቃት ሁለት ሐኪሞች ተገደሉ፣ በርካታ ህንፃዎችም ወደ ፍርስራሽነት ተቀየሩም። እስራኤል ዛሬ በደቡባዊ ቤይሩት ሰርጥ ያደረሰችው ጥቃት ነዋሪዎች አካባቢውን ለቀው እንዲወጡ ካስጠነቀቀች በኋላ የተፈጸመ ነው ተብሏል። በጥቃቱ ከተገደሉ ሁለት ሐኪሞች በተጨማሪ ሌሎች በርካቶች መቁሰላቸው ተነግሯል። እስራኤል የህዝብ ወላ ታጣቂ ቡድን ጠንካራ ይዟታ ነው በተባለለት ደቡባዊ ቤሩት ክፍል ካለፈው ማክሰኞ ጀምሮ የተጠናከረ የአየር ጥቃት እያደረሰች እንደምትገኝ የፈረንሳይ ዜና አገልግሎት ዘግቧል። የሊባኖስ መንግስታዊ የቴሌቪዥን ጣቢያ ኤንኤንኤ ሀሬት ሀይክን ጨምሮ ጠላት ሶስት የተቀናጀ የአየር ጥቃት ፈጽመዋል ብሏል። ነገር ግን ስለደረሰው ጉዳት ያለው ነገር የለም። ሄዝቦላ በበኩሉ ሌሊቱን በሰሜናዊ እስራኤል በሚገኝ ወታደራዊ ባታሊዮን ላይ ሁለት የሮኬት ጥቃቶች መፈጸሙን አስታውቋል። እስራኤል ካለፈው ዓመት ጥቅምት ወር አንስቶ በሊባኖስ በፈጸመቻቸው የአየር ጥቃቶች 3340 ሰዎች መገደላቸውን የሊባኖስ ጤና ሚኒስቴር አስታውቋል። የጀርመኑ መራሄ መንግስት ኦላፍ ሾልስ ከሩሲያው ፕሬዚዳንት ቭላድሚር ፑቲን ጋር በስልክ ተነጋገሩም። የዩክሬኑ ፕሬዚዳንት ቮልዶሚር ዜሌንስኪ በበኩላቸው የሩሲያ ዩክሬን ጦርነት በአዲሱ የጎርጎርሳውያን ዓመት በዲፕሎማሲያዊ ጥረት ሰላማዊ እልባት ሊያገኝ እንደሚችል ፍንጭ ሰጥተዋል። ሶስተኛ ዓመቱን ሊደፍን ጥቂት ወራት የቀሩት የሩሲያ ዩክሬን ጦርነት ያበቃ ዘንድ የአዲሱ የአሜሪካው ተመራጭ ፕሬዚዳንት ዶናልድ ትራምፕ ስራ መጀመር ተስፋ ተጥሎበታል። የጀርመኑ መርሃዊ መንግስት ከፑቲን ጋር በነበራቸው የስልክ ውይይት ሩሲያ ጦሯን ከዩክሬን እንድታስወጣና ዘላቂ ሰላም ይሰፍን ዘንድ ንግግር እንዲጀምር የሚጠይቅ ነው ተብሏል። የጀርመኑ መራሄ መንግስት ኦላፍ ሾልስ ከፑቲን ጋር ያደረጉት የስልክ ንግግር ዩክሬንን አላስደሰተም። ይልቁኑ ምዕራባውያን ከሩሲያ አንጻር የነበራቸው አቋም መለሳለስ ለማሳየቱ ምልክት ነው ተብሎለታል። የሩሲያው ፕሬዚዳንት ቭላዲሚር ፑቲን ዩክሬን በሩሲያ የተያዘው ግዛቶቿ የሩሲያ አካል መሆናቸውን እስካልተቀበለች ድረስ የሰላም ንግግር እንደማይኖር ማስታወቃቸው ይታወሳል። ይህ ዶች በለ ነው። ዓለም አቀፍ የተበከለ የአየር ልቀት መጠን ለውጥ ካልተደረገበት የሀገራት ኢኮኖሚ አደጋ ላይ መሆኑን ዓለም አቀፉ የአየር ንብረት ለውጥ ጉባኤ አስጠነቀቀም። ባኩ አዘርባጃን ለሁለት ሳምንታት እያስተናገደች ባለው ጉባኤ የዓለም ሙቀት መጨመርና ባስከተለው ቀውስ ጉዳይ ላይ መምከሩን ቀጥሏል። የተበከለ የአየር ልቀት ቅነሳ ካልተደረገ የቡድን ሀያ አባል ሀገራት ኢኮኖሚ ሊድን አይችልም ሲሉ የመንግስታቱ ድርጅት የአየር ንብረት ለውጥ ኃላፊ ሲሞን ሽቴል አስጠንቅቀዋል። በጉባኤው የኃላፊው ማስጠንቀቂያ የተሰማው የቡድን ሀያ አባል ሀገራት መሪዎች ወደ ብራዚሏ ሪዮ ዴ ጄሪኖ ሊያቀኑ እየተዘጋጁ ባሉበት ወቅት ነው። የብክለት ልቀት መጨመር በዓለም የኢኮኖሚ ሀያላን ላይ ይበረታል ያሉት ኃላፊውም የቡድን ሀያ አባል ሀገራት በሪዮ ቆይታቸው የልቀት መጠን መቀነስ ቀዳሚ ጉዳያቸው ማድረግ ይገባቸዋል ሲሉም አሳስበዋል። ባኩ እያስተናገደች የሚገኘው የኮፕ 2029 የአየር ንብረት ጉባኤ ከሁለት መቶ ሀገራት የተውጣጡ መሪዎች፣ ሚኒስትሮችና ባለስልጣናት ታድመውበታል። የስፔን ፖሊስ 1.2 ቶን የሚመዝን አደንዛዥ እጽ በደቡባዊ ሀገሪቱ ክፍል በቁጥጥር ስር መዋሉን አስታወቀ። ፖሊስ እንዳለው በእጽ አዘዋዋሪነት የተጠረጠሩ ሰባት እንግሊዛውያንም በቁጥጥር ስር ውለዋል። የስፔን የሀገር ውስጥ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ የስፔንና እንግሊዝ ፖሊሶች ተቀናጅተው ባካሄዱት ጸረ አደንዛዥ እጽ ዝውውር ዘመቻ በማርቤላ ና ኤሊቼ በጭነት ተሽከርካሪ ሲዘዋወር የነበረ 1200 ኪሎ ግራም የሚመዝን አደንዛዥ እጽ በቁጥጥር ስር ውለዋል። በቁጥጥር ስር የዋለው አደንዛዥ እጽ በአሸዋ በተሞሉ ከረጢቶች ውስጥ ተደብቆ ሲተላለፍ እንደነበር የፈረንሳይ ዜና አገልግሎት ዘግቧል። ከአደንዛዥ እጹ በተጨማሪ 630 ዩሮ ጥሬ ገንዘብ በአዘዋዋሪዎች እጅ መገኘቱንም ዘገባው አመልክቷል። በቁጥጥር ስር የዋሉት እንግሊዛዊያን ላይ ምርመራ መጀመሩንም አክሏል። ስፔን ሰሜን አፍሪካ ውስጥ የሚመረቱ የካናቢስ አደንዛዥ እጽ ዋነኛ መሸጋገሪያ መንገድ መሆኗን ዘገባው አመልክቷል። ይህ ሪፖርቶች ነው። አድማጮች፣ ዜናውን ለማብቃት ርዕሶቹን አንድ አፍታል አስታውሳችሁ፣ ሙያዊ ኃላፊነታቸውን ባለመወጣት ባንክ ቤት የተቀመጠ የደንበኛ ገንዘብ ወደ ግላቸው ያዛወሩ የባንክ ሰራተኞች በስርዓትና በገንዘብ መቀጣታቸውን የአማራ ክልል ፍትህ ቢሮ አስታወቀም። ጋቦን ለ55 ዓመታት የዘለቀ የዘውዳዊ አገዛዝ ያበቃለታል በተባለ ሕገ መንግስታዊ ለውጥ ላይ ህዝበ ውሳኔ ከተደረገ በኋላ ተጥሎ የነበረው የሰዓት እላፊ ተራዘመም። የሰዓት እላፊ ለመራዘሙ ከ860 ሺህ በላይ መራጮች ድምፆች መቆጠሩ ይረጋገጥልን የሚል ዘመቻ በመገናኛ ብዙሀን ከከፈቱ በኋላ ነው። እስራኤል በሊባኖስ ቤሩት ዛሬ አዲስ በፈጸመችው የአየር ጥቃት ሁለት ሐኪሞች ተገድሉ፣ በርካታ ህንፃዎች ወደ ፍርስራሽነት ተቀየሩ። እስራኤል ዛሬ በደቡባዊ ቤሩት ሰርጣ ያደረሰችው ጥቃት ነዋሪዎች አካባቢውን ለቀው እንዲወጡ ካስጠነቀቀች በኋላ የተፈጸመ ነው ተብሏል። የጀርመኑ መራሄ መንግስት ኦላፍ ሾልስ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር በስልክ ተነጋገሩ። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በበኩላቸው የሩሲያ ዩክሬን ጦርነት በአዲሱ የጎርጎርሳውያን ዓመት በዲፕሎማሲያዊ ጥረት ሰላማዊ ልባት ሊያገኝ እንደሚችል ፍንጭ ሰጥተዋል። ዓለም አቀፍ የተበከለ የአየር ልቀት መጠን ለውጥ ካልተደረገበት የሀገራት የኢኮኖሚ አደጋ ላይ መሆኑን ዓለም አቀፉ የአየር ንብረት ለውጥ ጉባኤ ያስጠነቀቀ። ባኩ አዘርባጃን ለሁለት ሳምንታት እያስተናገደች ባለው ጉባኤ የዓለም የሙቀት መጨመርና ባስከተለው ቀውስ ላይ መምከሩን ቀጥሏል። የስፔን ፖሊስ አንድ ነጥብ ሁለት ቶን የሚመዝን አደንዛዥ እጽ በደቡባዊ ሀገሪቱ ክፍል በቁጥጥር ስር መዋሉን አስታወቅም። ፖሊስ እንዳለው በእጽ አዘዋዋሪነት የተጠረጠሩት ሰባት እንግሊዛዊያንም በቁጥጥር ስር አውሏል። ዜናው በዚሁ አበቃ። ጤና